ሰላም ጤና ስጥልኝ። የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች እንደምናምሽታችኋል። የጌታ ጸጋና ሰላም ይብዛላችሁ እያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ስለ አለመስማት ችግር የአንዲትን ሕፃን ታሪክ እናያለን። እንዲሁም ማዳመጥን የተመለከተም ፕሮግራም ይኖረናል። አብራችሁን ቆዩ። አበራና አለሚቱ ባገኟት አዲሷ ልጃቸው በጣም ተደስተዋል። የልጃቸውንም ስም ሐሴት ብለዋታል። እልም አድርጎ እንቅልፍ ወስዷት እንኳ እየተቀባበሉ ያዩዋታል። ወሬያቸው ሁሉ ስለ እርሷ ነው። ይህ ለረጅም ጊዜ ሲያልሙት የነበረው ህልማቸው ነው። በጣም የምታምር ቆንጂዬ ሴት ልጅ ናት። ለመጀመሪያዎቹ ሳምንታትና ወራት እያንቀራበጧት እያዋሯት እና ዓይን ዓይኗን እያዩ አሳለፉ። እርሷ በጸጥታ ረጅም ሰዓታት መተኛት ትመርጣለች። ማንኛውም ወላጅ ሌሊት እያለቀሰ የማይነጫነጭና እናቱን እንቅልፍ የማይነሳ ልጅ እንዲኖረው ይመኛል። ይሁን እንጂ ሐሴት ስምንት ወር ሞልቷታል በአንዱ ቀን የዓለሚቱ እህት የሶስት ዓመት ልጇን ይዛ ወደና አለሚቱ ቤት መጣች። የዚያን ጊዜ ሐሴት ቁጭ ብላ ነበር። የመጣው የአለሚቱ የእህት ልጅ እየተጫወተ እያለ ድንገት ከሐሴት አጠገብ ወድቆ ማልቀስና መጮ ጀመረ። ሐሴት አጠገቡ ናት። እርሷ ባሻንጉሊቷ ትጫወት ነበር። ጭንቅላቷን እንኳን ዘወር አድርጋ የሚያለቅሰውንና የሚወራጨውን ልጅ አላየችውም። አለሚቱ ይህንን ስታይ ትንሽ ግራ እንደ መጋባት አለች። ሐሴት ልክ ማንኛውም ልጅ የሚያደርጋቸውን ነገሮች እንደ መዳህ፣ መራመድ፣ መሄድ፣ ባሻንጉሊቶች መጫወት የመሳሰሉትን ታደርግ ነበር። ከዚያም አንድ ዓመት ከስድስት ወር ሲሆናት እናቷ አጠገቧ አስቀምጣት በዓይኗ እየተከታተለቻት እቃ ታጥብ ነበር። ሆኖም አንዱ ትልቅ ብርጭቆ ከእጇ አምልጦ ሐሴት ጀርባ ወለሉ ላይ ወድቆ ሲሰባበር፣ ሐሴት ግን ቀድሞ ትጫወት በነበረችበት ምንም እንዳልተፈጠረ ትጫወት ነበር። ምን እንደተፈጠረ ዞር ብላም አላየችም። አለሚቱ ስጋት ያዛት። የዚያን ምሽት ለባለቤቷ ልጅ የመስማት ችግር ሳይኖራት አይቀርም አለችው። ስሟን ስንጠራት ወደኛ አታይም። ይህን አስተውላሃል አለችው። አዎ ግን የመሰለኝ በራሷ በዚያው ትንሽ አለማ ውስጥ ስትጫወት ራሷን ቢዚ ስለምታደርግ ይመስለኛል አለ አበረ። አለሚቱም በቃ ወደ ሐኪም ቤት ልንወስዳት ይገባል አለች። እርሱም እሺ በቃ ነገ እንወስዳት አለን አለ። ያመጣችሁት ያላችሁት ተስፋ ለሴቶችን ነው የሐሴት ቤተሰቦች ይዘዋት ወደ ሐኪም ቤት ሄደው የመስማት ችግር ካላት ስጋት እንዳላቸው ለሐኪሙ አስረዱት። ሐኪሙም ሐሴትን ካያት በኋላ ጤናማ የሆነች ልጅ ናት፣ ይሁን እንጂ የጆሮ ስፔሻሊስት ሊያያት ይገባል አለ። ከሳምንት በኋላ የጆሮ ስፔሻሊስቱ ቀጠሯቸው ሲደርስ ወደዛው ሐሴትን ይዘዋት ሄዱ። ሐኪሙም ላስቴት የተለያዩ ምርመራዎችን ካደረገ በኋላ ወላጆቿን ከዚህ በፊት ታማ እንደሆነ ልዩ ልዩ ጥያቄዎችን ጠየቃቸው። አለሚቱንም ስለ እርግዝናዋ እንዲሁም ከቤተሰብ እንደዚህ አይነት የመስማት ችግር ያለበት መኖሩን ጠየቀ። ወላጆቿም መለሱለት። ነገሮችን በጥንቃቄ ከመረመረ በኋላ ቁጭ እንዲሉ አድርጎ ልጃችሁ መስማት የተሳናት ናት ብሎ ጥርጣሬያቸውን አረጋገጠላቸው። አለሚቱ በወቅቱ የምትጨብጠውን የምትይዘውን አጣች። ሁለቱም ደነገጡ። እስከ ዛሬ የዘመሩላትን ያዋሯትን ነገሮች ሁሉ አስበው አለመስማቷ አሳዘናቸው። የወደፊት እጣ ፈንታዋስ ምን ይሆናል? የሚለው የሁለቱ የእናቷና የአባቷ ጭንቀት ነበር። አለሚቱና ባለቤቷ ሀሴትን ወደ ሐኪም ዘንድ ለመውሰድ መወሰናቸው በጣም ትክክለኛ ነገር ነው። የሆነ ነገር ልክ አለመሆኑን ሲያስተውሉ ወዲያውኑ ወደ ሐኪም ቤት መውሰዳቸው ለሁላችንም ትልቅ ትምህርት ሰጪ ነገር ነው። የመስማት ችግሩ የሚቀረፍ ቢሆን ኖሮ በጊዜ በመሄዳቸው ልጃቸውን ማዳን ይችላሉ። በእርግጥ የሀሴት ችግር በሕክምና ሊረዳ የሚችል አልነበረም። ለወላጆች ግን የልጃቸውን መስማት አለመቻል መስማት ቀላል ነገር አይደለም፣ በጣም ይከብዳል። ይህ አስደንጋጭና ግራ የሚያጋባም ነው። ቢሆንም ማንኛውም ወላጅ እንደዚህ ቢሰማው የሚጠበቅ ነው። አበራና አለሚቱ ለሌላ ጊዜ የህክምና ቀጠሮ ወስደው ወደ ቤታቸው ተመለሱ። ከዚያም ዶክተሩ የበሽታው መንስኤ ማጣራት ቀጠለ። ምናልባት መንስኤው ከዘር ሀረግ ጋር የተያያዘ ሊሆን ይችላል። ወይም ደግሞ እናትየዋ በእርግዝና ወቅት ባጋጠማት በሽታ ምክንያት ሊሆን ይችላል። አሊያም ደግሞ በጆሮ ውስጥ የተፈጠረ ማንኛውም ቁስለት ነክ ነገር ይህንን ሊያስከትል ይችላል። ስለዚህ ወደ ሐኪም ዘንድ ሄዶ ምክንያቱን መረዳት አስፈላጊ ነው። የልጆቹ እድሜ ምንም ይሁን በተጠራጠርንበት ጊዜ ልጆቹን ወደ ሐኪም ዘንድ ወስዶ ማሳየትና ትክክለኛውን ነገር መረዳት ያስፈልጋል። ጊዜያዊ የሆነ በጆሮ ኢንፌክሽን ምክንያት የሚከሰት አለመስማት ሊታከም ይችላል። ካልታከመ ግን ቋሚ የሆነ የጆሮ አለመስማትን ሊያስከትል ይችላል። ምናልባት ደግሞ በተፈጥሮ ቋሚ የሆነ የመስማት ችግር ያጋጠመው ወይም ያጋጠማት ህጻን ካለችን እንዴት በማህበረሰቡ ውስጥ መመላለስ መኖርና የህይወት እርምጃን መራመድ እንደምናለማመድ ለማመድ ከሐኪሞች ምክር ማግኘት ይኖርብናል። ምናልባት እነዚህን አይነት ልጆች የሚረዱ ክፍሎችን አድራሻ ሊሰጡን አልያም ሊያገናኙን ይችላሉ። ከእነዚህ አይነት ሰዎች ጋር መገናኘቱ በጣም መልካም ነው። ምክንያቱም ከልጃችን ጋር እንዴት መግባባት እንዳለብን ያስተምሩናል። ምናልባት የምልክት ቋንቋ ልንማርም እንችላለን። ምክንያቱም ልጃችንን ለመርዳት ስንል ማድረግ ያለብንን ሁሉ እናደርጋለንና፣ ብዙውን ጊዜ ህጻናትን ስናሳድግ እያዋራን እያጫወትን ነውና። ታዲያ ልጁ የማይሰማ መሆኑን ካወቅን በኋላ ምን እናድርግ የሚለው ሊመለስ የሚገባው ጥያቄ ነው። እውነት ነው። ገና ህጻናት ከእናታቸው ማኅፀን ሲወጡ ጀምሮ ተግባቦት ወይም ያንደበት ግንኙነት ይጀምራሉ። እንደምንወዳቸው፣ እንደምንንከባከባቸው፣ እንደምንጠብቃቸው እንነግራቸዋለን። ሌሎችም በቃላት የማይገለጡ የተግባቦት ሁነቶች አሉ። እንደዚያ ስናደርግ ልጆች ምቾት፣ እረፍት እንዲሰማቸው ያደርጋል። መስማት የተሳነው ልጃችንም እንደዚያው አይነት ስሜት ሊሰማው ይገባል። ምናልባት የምናደርግበት መንገድ ሊለያይ ይችላል። ሁልጊዜ እያየን እንደሆነ አረጋግጠን በምልክት አብሮነታችንን መግለጽ አለብን። በመነካካት አብሮነትን ማሳየት እንችላለን። በማቀፍ፣ በፊታችን ቅርጽ ላይ ልዩነት በማድረግ በመሳሰሉት ማጫወት እንችላለን። ድምጻችንን ባይሰሙትም እንኳ ቃላትን እያወጣን ልጆችን ማጫወት ያስፈልጋል። ምክንያቱም ስንናገር የከንፈራችንንና የፊታችንን እንቅስቃሴ አይተው ይደሰታሉ። ልክ ጤናማው ወይም መስማት የሚችለውን ሕጻን እንደምናጫውተው ሁሉ መስማት የተሳነውን ልጅ ማጫወት አለብን። የልጆች ፈገግታ ማለት ደስ ብሎኛል ወይም ደግመሽ በይልኝ ማለት ነው። ልጆች ሲያለቅሱ ርቦኛል ወይም ሽንት ጨርቅ ቀይርልኝ ማለት ነው። ልጆች ጥሩ ተሰምቶኛል ለማለት ፈገግ ይላሉ። ሁልጊዜ ልጆችን ስናጫውት ፊታችንን እንዲያዩና እንዲሰሙን ወይም እንዲረዱን እናድርግ። እያዩን ከሆነ በድርጊታችን ልናስቃቸው እንችላለን። የምንችል ከሆነና በአካባቢያችን የተመቻቸ ሁኔታ ካለ መስማት የተሳናቸው ልጆች የሚማሩበት ቦታ በመሄድ ልምድ መቅሰም እጅግ ያስፈልጋል። ብዙ ወላጆች ልጆቻቸው መስማት የተሳናቸው ሲሆኑ ግራ ግብት ይላቸዋል። እንደዚህ አይነት ተቋማት ሊረዱን ይችላሉ። ከቤተሰብ አባላት ጋር በመተባበር ችግሩን ማቃለል ይቻላል። መስማት የተሳነው ልጅ ሲያጋጥመን ማድረግ ስላለብን ነገሮች በጥቂቱ መረጃ ያገኘሽ ይመስለኛል። በቅርቡ ደግሞ በስፋት እንመለስበታለን። አሁን በተከታዩ ዝማሬ ቆይታ አድርገን እንመለስ። የዛሬው በተስፋ ለሴቶች ፕሮግራማችን እየተነጋገርን ያለነው ስለ መስማት አለመቻል ነው። በተለይ መስማት የተሳነው ሕፃን ሲያጋጥመን ማድረግ ስላለብን ነገሮች ነው። ይህ መስማት አለመቻል ስጋዊ ነው። አንዳንድ ጊዜ ይህ ስጋዊ ጆሮአችን እየሰማ ውስጣችን ግን የማይሰማበት ጊዜ አለ። እግዚአብሔር የሚናገረንን አለመስማት ማለቴ ነው። በእርግጥ የእግዚአብሔር ቃል የሚለንን በሚገባ እንሰማለን። ከሰማን በጣም ጥሩ ነው። በአብዛኛው ግን እንሰማለን፣ ግን አናዳምጥም። እስኪ ስለ ማዳመጥ ትንሽ ነገር እንነጋገር። ማዳመጥ። ማዳመጥ ማለት ምን ማለት ነው? ማዳመጥ ማለት በጆሮ የሰማነውን ወደ ልባችን አስገብተን ወደ ተግባራዊ እርምጃ መውሰድ ማለት ነው። በባህላችንም ነገርን አዳምጦ እህልን አላምጦ ይባላል። እንዲሁም ያልሰማ ጆሮ ከጉረቤት ያጣላል የሚባልም አባባል አለን። መጽሐፍ ቅዱስ ስለ መስማት ወይም ማዳመጥ ምን ይላል? በምሳሌ ምዕራፍ 1 ቁጥር 27 ላይ የሚሰማኝ በእርጋታ ይቀመጣል ይላል። እንዲሁም በምሳሌ ምዕራፍ 4 ቁጥር 20 ላይ ልጄ ሆይ ሕጌን አድምጥ፣ ልብህን ወደ ማስተዋል አዘንብል ይላል። እንዲሁም እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። ማዳመጥ ላይ መታዘዝን ስንጨምርበት ተግባራዊ እርምጃ ወሰድን ማለት ነው። ስናዳምጥ እናምናለን ስናምን ደግሞ እንታዘዛለን ጆሮ ምንድን ነው ጆሮ ከስሜት ህዋሳቶቻችን መካከል አንደኛው ነው ሰው ከሚያየው ከሚሰማው ከሚዳስሰው ከሚያሸተው ከሚቀምሰው ይማራል ጆሮአችን የልባችን በር ነው በጆሮአችን የምንሰማው ነገር ውስጣችን ሊያውክም ሊያስደስትም ኃይል አለው በጆሮአችን የምንሰማው ነገር በልባችን ይታተማል ከዚያ በልባችን ውስጥ የሞላውን እያወጣን እንኖረዋለን። ሰው በልቡ እንዳሰበ እንደዚያው ነው ይላል መጽሐፍ ቅዱስ። ታዲያ ጆሮ የሚፈልጉ እነማን ናቸው? ሁላችንም ጆሮ እንፈልጋለን። የሚሰማን እንፈልጋለን። ሰው ሁሉ ጆሮ ይፈልጋል። ማህበረሰቡ፣ የቤተ ክርስቲያን መሪዎች፣ የመንግስት አስተዳዳሪዎች፣ እኛ ሴቶች የሚሰማን እንፈልጋለን የምናውራው ምስጢራችንን የሚያዳምጥ ሰው እንፈልጋለን። በየዘመናቱ ሰዎች ሰዎችን ይፈልጋሉ። ለሰው ከምንም ነገር በላይ እጅግ አስፈላጊው ነገር ሰው ነው። ማንኛውም ሰው አብሮት የሚያሳልፍ የሚያወራው ሰው ይፈልጋል። ሰው የልብ የሆነ ጩኸት በውስጡ አለ። ይህ ጩኸት በሁላችን ውስጥ አለ፣ እኔ ውስጥም አለ። ውድ እህቴ ሆይ አንቺ ታዲያ ያችን ሴት ለመሆን ጥረት አድርገሽ ታውቂያለሽ? ሌላዋን የምትሰማ ሴት፣ ለሌላዋ የምትገኝ ሴት፣ ምስጢር ጠባቂ የሆነች ሴት፣ ጆሮዎቿ በትክክል የተቃኙላት ሴት፣ አጣርታ የምትሰማ ወይም የምታደምጥ ሴት ለመሆን ጥረት አድርገሽ ታውቂያለሽ? ብዙውን ጊዜ ሁኔታ ያስጨነቃቸው ወይም ውስጣቸው የተረበሸ ሴቶች ወይም ሰዎች ወደኛ ሲመጡ ከመቶ ሰማንያ እጁ እነሱን የምናደንበት መንገድ እነሱን ማዳመጥ ነው። እንደዚህ አይነት ሴት እንድትሆኚ የሚፈልጉ ብዙ ሰዎች አሉ። እግዚአብሔር እርሱ ራሱ በጣም ጥሩ አድማጭ ነው። እግዚአብሔር የድሆችን ጩኸት ሰማ፣ የልባቸውንም ሐሳብ አደመጠ ይላል መጽሐፍ ቅዱስ። ገና ሳንናገር የውስጣችንን የልብ ጩኸታችንን መስማት ይችላል። ስለዚህ እኛም አብዝተን እንድናዳምጠው ይፈልጋል። ብዙውን ጊዜ እኛ ለእግዚአብሔር ለመናገር ነው የምንሻው። ጸሎታችን አብዛኛውን ጊዜ እግዚአብሔር የሚናገርበት ሳይሆን እኛ የምንናገርበት ነው። ያ በጣም ጥሩና አስፈላጊ ነው። እግዚአብሔር እንዲናገርና አጥርተን ለመስማት መዘጋጀትም ደግሞ ያስፈልገናል። እግዚአብሔር አባት ነውና እንደ አባት መመሪያ ሊሰጠን ይፈልጋል። እንድናደምጠውና እንድንታዘዘው ይፈልጋል። ሌላው ጆሮአችንን የሚፈልጉ ደግሞ ቤተሰቦቻችን ናቸው። ባሎቻችን፣ ልጆቻችን፣ በቤታችን ያሉ ሰራተኞቻችን እንድናዳምጣቸው ይፈልጋሉ። ልጆች በባህሪያቸው የሚፈልጉትን በተግባር ያሳያሉ እንጂ እንዲህ አድርጉልኝ ብለው አይሉም። ማለት እንድንሰማቸው ይፈልጋሉ፣ ግን ያንን በተግባር ነው የሚገልጹት። ያወሩናል፣ ይፈትኑናል፣ ደጋግሞ ይሞክራሉ። የማንሰማቸው ከሆነ ያቆማሉ። የመጀመሪያ ደረጃ በደስታ በፍንደቃ ያወራሉ። የኛ ምላሽ ጥሩ ከሆነ ይቀጥሉበታል። የኛ ምላሽ ጥሩ ካልሆነ በሁለተኛ ደረጃ ይቀጥላሉ። ምላሻችን ጥሩ ካልሆነ ደጋግመው ሞክረው ከዚያ ግን ሰሚ የሌላቸው እንደሆነ ሲገባቸው ዝም አይሉም፣ አቅጣጫ ይቀይራሉ። ሌላ የሚሰማቸው ወይም የሚያዳምጣቸው ከአካባቢያቸው ይፈልጋሉ። እስኪያገኙም ድረስ አያርፉም። በዚህ መካከል ነው ጾታዊ ጥቃት የሚደርስባቸው። ስለዚህ ውድ እህቴ ሆይ ጆሮሽን፣ ለእግዚአብሔር ለቤተሰብሽ እንድትሰጪ የዛሬ ምክሬ ነው። ቁጣ፣ ግልፍ ማለት፣ ድምፅን ከፍ አድርጎ መናገር፣ ዝም በል ማለት ለልጆች እጅግ ከባድ የሆነ ነገር ነው። ዝም በል ማለት አትናገር ማለት አይደለም፣ ለእኔ አትንገረኝ ለሌላ ለሚያዳምጥ ሰው ነገር ማለት ነው። ስለዚህ ልጆች ሌላ በውጪ የሚሰሙት ክፉ የሆነ ሰው እንኳን ቢኖር የሚያዳምጣቸው ከሆነ ያንን ሰው መከተል ይጀምራሉ። ለዚህ መፍትሄው ልጆችን የምንሰማበት ቋሚ የሆነ የቤተሰብ ጊዜ መመደብ፣ ታግሶ መስማትን መለማመድ፣ ንቁ ሆኖ የእያንዳንዱን የልጆችን እንቅስቃሴ መከታተል፣ በችግሮች ላይ በመወያየት አብሮ መጸለይ። በተለይ እግዚአብሔርን መስማት ፍቱን መድኃኒት ነው። ስለዚህ ማዳመጥን ከሁለት አቅጣጫ እናየዋለን፣ ሌሎችን ማዳመጥና እኛን የሚያዳምጠን ሰው ማግኘት። የማዳመጥ ኃላፊነት አለብን። ብዙ ግጭቶች ባለመሰማማት ወይም ባለመደማመጥ የሚፈጠሩ ናቸው። እግዚአብሔር እንድናዳምጠው ይፈልጋል። ቤታችን እንድናዳምጠው ይፈልጋል። ልጆች እንድናዳምጣቸው ይፈልጋሉ። ቤተ ክርስቲያንም፣ መሪዎችም፣ ሌሎችም እንዲሁ። ስለዚህ ጆሮዎቻችን ለመስማት ብቻ ሳይሆን ለማዳመጥም ክፍት መሆን አለባቸው። ስናዳምጥ፣ ስናምን፣ እርምጃ እንወስዳለን። እግዚአብሔርን እንታዘዛለን፣ ለሌሎችም እንታዘዛለን ማለት ነው። Thank <laughs> የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የምስራች ድምፅ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911 41 66 24 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113 21 44 17 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤምዋይ የምስራች ድምጽ መጠቀም የምትችሉ ሲሆን፣ እንዲሁም ዋትሳፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።